ዩናይትድ ስቴትስ ካሉባት የበረቱ ፈተናዎች አንዱ በወል መጠሪያ ኦፒዮይድስ የሚባሉ አደንዛዥና ሕመም አስታጋሽ መድኃኒቶች ስር የሰደደ ቀውስ ነው። ዩናይትድ ስቴትስ በአደንዛዥ መድኃኒቶች ዕጽዋትና ቅመማ ቅመም ላይ ጦርነት ካወጀች ግማሽ ምዕተ ዓመትን አስቆጥራለች። አሜሪካ እነሆ እንደገና ከዚያ አደገኛ ሁኔታ ጋር ትንቅንቅ ላይ ነች። ያለፉ ስህተቶች ምን ነበሩ? ከእንግዲህ እንዳይደገሙስ ምን ማድረግ ይጠበቅባት ይሆን? ኤክስፐርቶቹ የሐሳብ ገበያ ወጥተዋል። ፕሬዚደንት ሪቻርድ ኒክሰን በአደንዛዥ ዕጾችና ቅመማ ቅመም ሕገወጥ ዝውውርና አጠቃቀም ላይ ጦርነት ያወጁት ልክ የዛሬ አርባ ስድስት ዓመት ነበር። ይህን ጠላት ለመዋጋትና ድል ለመንሳት አዲስ መጠነ ሰፊ ጥቃት መክፈት አስፈላጊ ሆኗል። ከኒክሰን አንስቶም የመጡ የዩናይትድ ስቴትስ ፕሬዝደንቶች ሁሉ እያንዳንዳቸው ያንን ጦርነት እየተቀባበሉ ሲያጠናክሩ ቆይተዋል። ፕሬዝደንት ሮናልድ ሬጋን ያ ጠላት ትውልድ ዘለል መሆኑን ተናግረዋል። አደንዛዥ ዕጾችና ቅመማ ቅመም ህብረተሰባችንን እያመሱት ናቸው። እሴቶቻችንን አደጋ ላይ እየጣሉ ልጆቻችንንም እየገደሉ ናቸው። ያ ጦርነት እጅግ ውስብስብና አስቸጋሪ ነው። ዛሬም ፕሬዚደንት ዶናልድ ትራምፕ ያወጁት አዲስ ዐይነት ጦርነት የዚያ ክብደት ምልክት ወይም መገለጫ ነው። የሥቃይ አስታጋሽና አደንዛዥ መድኃኒቶች የሚገድሉት ሰው ቁጥር ባለፉት ሀያ ዓመታት ውስጥ በአራት ጥፍ አሻቅቧል። በአደንዛዦች ሱስ መጠመድን መፋለም ህመም አስታጋሽ ወይም አስወጋጅ መድኃኒቶችን ያለ አግባብ በመጠቀምን መጋፈጥ አለብን። የአሜሪካ የፖለቲካ መሪዎች የአደንዛዥ እጾችና ቅመማ ቅመም ቁጥጥር ተቋማትን ስፋትና ብዛት በእነዚህ ባለፉ ዓመታት ሁሉ እንዲጨምሩ ሲያደርጉ ቆይተዋል። በአደንዛዥ እጾች ላይ እየተካሄደ ያለው ጦርነት በአመዛኛው አተኩሮ የቆየው በአቅራቦቱ ላይ ነበር። እነዚያ ማደንዘዣዎች ወደ ዩናይትድ ስቴትስ እንዳይዘልቁ ማድረግ በሚቻልባቸው ሁኔታዎች ላይ እንደምን አድርገን ጉዞውን መቀልበስ እንደምንችል ነው ያኔ የነበረው ሀሳብ ሰዎች አደንዛዦችን እጾች ካላገኙ በስተቀር አይጠቀሙም የሚል ነበር። ግዙፎቹን የአደንዛዥ እጾችና ቅመማ ቅመም አምራችና አስርጎ አስገቢ እንዲሁም አሰራጭ መረቦች ለመበጣጠስ ለታለሙ ወታደራዊ ዘመቻዎች በቢሊዮኖች የሚቆጠሩ ዶላሮች ሜክሲኮና ደቡብ አሜሪካ ውስጥ ፈሰዋል። እነዚያ ግዙፍ የድብቅ ዓለም ኩባንያዎች ኮካይንና ሄሮይንን የመሳሰሉ አደገኛ ቅመማ ቅመምን ጨምሮ እጅግ በርካታ አይነትና መጠን ያላቸውን ማደንዘዣዎች በአሜ በአሜሪካና በዓለም ዙሪያ እያሰራጩ በሚሊዮኖች የሚቆጠሩ ትርፎችን የሚያጋብሱ ናቸው። የዩናይትድ ስቴትስ ፖሊስ በቅርቡ ፍሎሪዳዋ ከተማ ማያሚ ውስጥ የደረሰበትና በኃይል የተቆጣጠረው የውንብድና ያለው ቡድንና የማደንዘዣ ክምችቱ በሀገሪቱ እጅግ ግዙፍ ከሚባሉት አንዱ እንደሆነ አስታውቀዋል። የዛሬ 30 ዓመት የወቅቱ ፕሬዚደንት የነበሩት ሮናልድ ሬጋን የሰውን አስተሳሰብና ዝንባሌ በመቀየር አስፈላጊነት ላይም ተናግረው ነበር። We seek to create a massive change in national attitudes. አደንዛዦቹን እጾችና ቅመማ ቅመሙን ከተጠቃሚው ስኬታማ በሆነ ሁኔታ ለመነጠልና ለማለየት በሚቻል ሁኔታ በብሔራዊ ደረጃ ባለው አመለካከታችን ላይ ግዙፍ የሆነ ለውጥ ማምጣት አለብን። ይካሄድ የነበረው ውጊያ በተናጠል ያነጣጠረ ነበር። የዩናይትድ ስቴትስ የስለላ ተቋም ሲአይኤ ኒካራጓ ውስጥ ኮንትራ የሚባሉትን አማጺያን በገንዘብ ሲረዳ ኮንትራ ግን ዩናይትድ ስቴትስ ውስጥ በሺዎች ኪሎግራሞች የሚገመት ኮኬን አስርጎ እያስገባ ያሰራጭ ነበር። ያ የአደንዛዥ ቅመማ ቅመም አቅርቦት ዩናይትድ ስቴትስ ውስጥ አዳዲስ በሱስ የመጠመድ አዝማሚያዎችን ፈጠረ። እጅግ አደገኛና ሱስ አስያዥ የሆነው ክራክ ተብሎ የሚጠራው የኮኬን አይነት ገባና ይበልጥ ተስፋፋ። ያኔ ኮኬንን ለመቆጣጠር የወጡ የነበሩ ማስታወቂያዎች እምብዛም አልጠቀሙም። የነበረው የሕክምና አቅርቦትም የተወሰነ እንደነበረ የማደንዘዣዎቹ ሕክምናና የመከላከል ባለሙያ ቤኪ ቮህን ለቪኦኤ ተናግረዋል። በዚህ እጭ አገር ውስጥ ስለ ወረርሽኝና ቆሶች ብዙ ጊዜ ስንናገር የምንናገረው ስለ ሞት ነው። መንግስቱ ከሕክምናና ከመከላከሉ ወደ ቅጣት እርምጃዎች አመዘነ። በሱስ የተጠመዱ ብዙ ሰዎች ማረፊያና ዕጣ ፈንታ እስር ቤቶች ሆኑ፣ ብለዋል። የአሜሪካ ሕክምና ማኅበሯ ፓትሪስ ሃሪስ ከሀያና ከሰላሳ ዓመታት በፊት የነበረው አካሄድ ሙሉ በሙሉ ችግሩን በሕግ ለመቆጣጠር ነበር ባደንዛዥ እጾች ሱስ ለተጠመዱ ሰዎች የሕክምና ድጋፍ ከመስጠት ይልቅ በሚያሳዝን ሁኔታ ወደ እስር ቤት ይወረወሩ ነበር። በአውሮፓ የዘመን አቆጣጠር በ2009 ዓ ምህረት የዛሬ 8 ዓመት አካባቢ ማለት ነው። ከአደንዛዥ እጽዋትና ቅመማ ቅመም ጉዳይ ጋር በተያያዙ ምክንያቶች 1.3 ሚሊዮን ሰው በመላይቱ ዩናይትድ ስቴትስ ታስሮ ነበር። በዚያ ላይ ሩብ ሚሊየን የሚሆን ሰው በአደንዛዦቹ እጾች ምክንያት ተከሶና ተፈርዶበት ወህኒ ይገኝ ነበር። ከእነዚህ እስረኞች ከግማሽ የሚበልጡት ጥቁሮችና ሂስፓኒክ ዝርያ ያላቸው በመሆናቸው ምክንያት አጠቃላዩ ጸረ እጽ ዘመቻ የዘር ገጽታን ተላበሰ። ዳኛ የክራክ ኮኬን ችግር በጥቁር አሜሪካውያን ማህበረሰቦች ውስጥ ግዙፍ ችግር ሆነና ከዚያ ለመውጣት የምንፍጨረጨረው ሰውን በገፍ በማሰር ሆነ። ሄሮይን ደግሞ በነጭ ታዳጊዎችና ወጣቶች መካከል የተስፋፋ ወረርሽኝ ሆነ። ይህንን ችግር ለመጋፈጥ የመረጥ ነው መንገድ ግን ሕክምና ሆነ። የፍሎሪዳይቱ ብሮዋርድ አውራጃ የወሰን ጥበቃ ዘብ መኮንን ዴቪድ ሻርፍ የናርኮቲክስ ዝውውርን መቆጣጠራቸውን ነው የሚናገሩት። በአደንዛዥ እጾችና ቅመማ ቅመም ላይ የሚካሄደውን ጦርነት ማሸነፋችንን ጥያቄ ውስጥ የሚያስገባ ማንም ያለ አይመስለኝም ብለዋል። ይሁን እንጂ ያ ጦርነት ከታወጀ አርባ ዓመታት ካለፉና አንድ ትሪሊዮን ዶላር ከፈሰሰ በኋላ በአውሮፓውያኑ የዘመን አቆጣጠር በ2011 ዓ ም ዓለም አቀፉ የመድኃኒቶች ፖሊሲ ኮሚሽን ባወጣው መግለጫ በአደንዛዥ እጾች ላይ የተካሄደው ጦርነት ውጤት ሽንፈት እንደሆነ አስታውቋል። ችግሩ የገንዘብ አልነበረም። ይህን የመድኃኒቶች ፖሊሲ ጥምረት አረጋግጧል። የመፍትሔ ሐሳቦች ከብዙ አቅጣጫዎች ይሰማሉ። ፕሬዚደንት ባራክ ኦባማ በ2011 ዓ ም መከላከል ላይ ያተኮረ አካሄድን ነው አጠንክረን መያዝ ያለብን። እንዲሁም በሀገራችን የአደንዛዥ እጾችን የመውሰድን ልማድ ለመቀነስ የሕዝብ ጤና አጠባበቅ ሞዴልን መጠቀም አለብን። የፍሎሪዳው የወሰን ጥበቃ መኮንን ዴቪድ ሻርፍ፣ ጣልቃ መግባት፣ መከላከልና ትምህርት የእገዳውን ጥረቶች ያህል አስፈላጊ መሆናቸውን እንገነዘባለን። አሁን በስፋት እየተሰማ ያለው አዲስ አያያዝ መኖር እንዳለበት የሚመከር ሐሳብ ነው አደንዛዥ እጾችንና ቅመማ ቅመምን መውሰድን በወንጀል አድራጎቶች ከመፈረጅና ወሳጆቹንም ከማሳደድ ይልቅ ይህንን የኦፒዮይድ ጋጠ ወጥ አጠቃቅም ተብሎ የተጠራን ችግር እንደ ኅብረተሰብ ጤና ቀውስ መውሰድ ይሻላል የሚለው የሕዝብ አስተሳሰብ እያመዘነ ነው